የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአቃቤ ሕግና በቀድሞ የአንድነት ፓርቲ አመራር አባል በእናቶ ሀብታሙ አያሌው መካከል ባለው ክርክር ላይ ውሳኔ እንዳልደረሰ አስታውቋል። ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ተከታትሏል። አቃቤ ህግ አቶ ሀብታሙ አያሌውን ጨምሮ በሌሎች አምስት በሽብር ወንጀል ክስ በተመሠረተባቸው ተጠርጣሪዎች ላይ የበታች ፍርድ ቤት ማለትም የፌዴራሉ ከፍተኛ ፍርድ ቤት ዐሥራ ዘጠነኛው ወንጀል ችሎት በሰጠው ብይን ቅር በመሰኘት ባቀረበው የይግባኛ ቤቱታ ላይ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ ውሳኔ እንደሚሰጥ ይጠበቅ የነበረ ቢሆንም ውሳኔው እንዳልደረሰለት አስታውቋል። ፍርድ ቤቱ ዛሬ እንዳስታወቀው ውሳኔውን ለማሰማት ያልቻለው የሚመረመር ጉዳይ እንዳለና ያንንም ገና እንዳልመረመረው በመግለጽ ነው። ይህንኑ አጠናቆ አቃቢ ህግ ባቀረበው የይግባኝ ቤብሳ ላይ ውሳኔ ለመስጠት ለጥር 10 ቀን 2008 ዓ.ም ተለዋጅ ቀጠሮ ሰጥቷል። ከዚህ ቀደም በነበረው ቀጠሮ ሁለቱም ወገኖች ማለትም አቃቢ ህግና አምስቱ ተጠርጣሪዎች የቃል ክርክራቸውን ለፍርድ ቤቱ ማቅረባቸው ይታወሳል። የአቃቢ ህግ ቅሬታ የበታች ፍርድ ቤት በአምስቱ ተከሳሾች ላይ የቀረበውን ማስረጃ ሳይመዝን በነጻ አሰናብቷቸዋል የሚል ሲሆን፣ ተከሳሾቹ በበኩላቸው ፍርድ ቤቱ የቀረቡለትን ማስረጃዎች በሚገባ በይኖ በነጻ አሰናብቶናልና ይኸው ብይን ይጽናለን ሲሉ ተከራክረዋል። አቃቢ ህግ የቀድሞውን የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውንና አቶ ዳንኤል ሽበሽን የሰማያዊ ፓርቲ አቶ የሸዋስ አሰፋን የአረናውን አቶ አብርሃ ደስታን እንዲሁም አቶ አብርሃም ሰለሞንን በሽብር ወንጀል ከሷቸው የነበረ ቢሆንም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነሐሴ ወር 2007 ዓ ም በሰጠው ብይን አምስቱም ተከሳሾች የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸው እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ